ዮሐንስ ዛሬ የት የት ነበረ የሄድከው? በተዘዋወርክባቸው ስ ከተሞች ምን አየህ? ምን ታዘብክ? ዛሬ እንግዲህ ከጠዋት ጀምሮ እስከ ከሰአት ባለው ጊዜ ውስጥ ወደ አዲስ አበባ ተነስቼ ወደ ሞጆ፣ ደብረ ዘይት፣ አዳማ ከወለንጭቲ አለፈ ብዬ ያሉትን ሁኔታዎች ለመገረብ ሞክሬ ነበረ ከዚህ በአዲሱ ኤክስፕረስ መንገድ ወይም የፍጥነት መንገድ እየተባለ በሚጠራው መግቢያት ሁሉ ድምቶ አካባቢ አንድ የፖሊስ ፓትሮል ፒካፕ መኪና ከሁለት የሚሆኑ ፖሊሶች ከማየት በስተቀር በየከተሞቹም የተለመደው የመኪና እንቅስቃሴ መስመሩ እንደሚታወቀው ከጅቡቲ ወደ ኢትዮጵያ ገቢ ወጪ እቃዎች የሚንቀሳቀሱበት እንደመሆኑ የተለመደው የትልልቅ መኪኖች፣ የህዝብ መኪኖች የተለመደ እንቅስቃሴያቸው ሲያደርጉ ነበር የዋሉት። የተዘጋ ሱቅም አልተመለከትኩም። ማንኛውም የስራ እንቅስቃሴ እየተካሄደ ነው። አዳማ ላይ ከባድ ዝናብ ነበረ። ጎርፍ በሳልቱ ዳር ያሉ ሱቆችን ደግሞ በጎርፍ ከመጥለቅለቃቸው በስተቀር እና በዝናቡ ምክንያት ረዥም ሰአታት የወሰደ ዝናብ ከመኖሩ በዛ ምክንያት ከመቀዛቀዟ በስተቀር የተለየ እንቅስቃሴ ያላየሁም። ቢሮዎች የተለየ የፖሊሲ ነበረ። ጥሩ ዮሐንስ፣ ለእኛ አስተያየት የሰጡ የሌሎች ከተሞች ነዋሪዎች በየከተማቸው አገልግሎት መስጫ ተቋማት መዘጋታቸውን፣ አልፎ አልፎ ለመክፈት የሞከሩም ጥቃት የደረሰባቸው መሆኑን ገልጸውልናል። ስለዚህስ የሰማኸው አለ ወይ? አሁ፣ እንግዲህ፣ ወደ ምስራቁ የሀገራችን ክፍል ደዋውዬ ነበረ። ከታማኝ ምንጮቼ እንደገለጹልኝ ከድሬዳዋ እስከ ሀረር ያለው መስመር ላይ ችግሮች እንደነበሩ፣ በተለይ አወዳይ አካባቢ የሚንቀሳቀሱ መኪኖች ወይም ደግሞ ሱቋቸው የከፈቱ የንግድ አካላት በወጣቶች ይደበደቡ እንደነበረ፣ ሱቆቻቸው እንዲዘጉ ይደረግ እንደነበረ፣ ሀረማያ ላይ ጠዋት አራት ሰዓት አካባቢ የተንቀሳቀሰ አንድ ሹፌር እንደነገረኝ የመኪናው መስተዋት ሙሉ በሙሉ እንዳወደሙበት፣ እዛው ሀረማያ አወዳይ፣ የሀረማያ ዩኒቨርሲቲ ፒክፕ መኪና መስተዋቱ እንደተሰበረ፣ ሀረር አካባቢ ደግሞ ሀረር ከተማ ላይ ከጂጊጋ ተነስቶ በሀረር በኩል ወደ አዲስ አበባ ይመጣ የነበረ አንድ ሰላም ባስ መስተዋቱ እንደተመታ ለማረጋገጥ ችያለሁ። ከዚህ ያለ መረጋጋት በተያያዘ ድሬዳዋ ከተማ ውስጥ ከድሬዳዋ ወደ ሀረር መስመር የሚንቀሳቀሱ ወደ ሁለት መቶ የሚጠጉ ሚኒባሶች መናኸሪያ ላይ ቆመው እንደዋሉ፣ እንዲሁም ወደዛ መስመሮች የሚንቀሳቀሱ በርካታ ህዝብ መናኸሪያ ላይ ተኮልኩሎ መታየቱን ይህንን ታማኝ ምንጮች ለማረጋገጥ ችያለሁ። ዮሐንስ፣ ስለ አድማውና ተቃውሞ ከመንግስት በኩል እስካሁን ምን የተባለ ነገር አለ? እስካሁን በመንግስት በኩል የተሰጠ ምላሽ የለም። ከዚህ ቀደምም ይሄ አድማ አያስፈልግም ይሉ ከፖሊስም መግለጫዎች የሚሰጡበት አጋጣሚዎች ነበሩ። እስካሁን እስከዚህችው ደቂቃ ግን ከመንግስቱ በኩል የወጣ መግለጫ የሰማሁት ነገር የለም። ይሉ የተቃውሞና የስራ ማቆም አድማውን ምክንያት እስቲ ባጭሩ ንገረን። እንግዲህ በፌስቡክ አካባቢ እንደተገለጸው በኦሮሚያ አካባቢ የተነሱ ከዚህ በፊት ተነስተው የነበሩ ጥያቄዎች ምላሽ አላገኙም ነው ዋናው ነገሩ። ከዛ ጋር ተያይዘውም ወጣ ያሉ የሚነገሩ ነገሮች አሉ። እንዲሁም አዳማ ላይ ያነጋገርኳቸው ሰዎች እንደሚሉኝ ቢሊሱማ ወይም ደግሞ ነጻነት፣ ኦሮሚያ ነጻ እንድትሆን የሚፈልጉ ኃይላት ይህንንም እንቅስቃሴ እየደገፉ እንደሆነ ነው የነገሩኝ። በአጠቃላይ ግን እኛ ኢትዮጵያውያን እንደ ሌላው አማራው ሲፈናቀል፣ ሌላው ሲፈናቀል ኢትዮጵያ ሕዝብ አንድ ሆኖ ጫና ባለማድረጉ የተፈጠሩ ነገሮች ናቸው እንጂ እኛ ከኦሮሚያ ለብቻዋ ገንጥሎ የሚደረግ እንቅስቃሴ እንደማይደግፉ የገለጽልኝ ወጣቶች ነበሩ። በአጠቃላይ ግን ያለ የመልካም አስተዳደር ችግር መንግስት ያመነበት እንኳን ደረጃ በደረጃ እየተፈታ እንዳይደለም። የወጣቶች የስራ እድል እንደተፈለገው እንደተባለው እየተፈታ እንዳይደለ። ስለዚህ ይሄ ስራ ፈቶ የተቀመጠ ወጣት ለእንደዚህ አይነት ነገሮች እየተጋለጠ እንደሆነ ያወሩኝ አጋጣሚዎች ነበሩ። ሄሮች ዮሐንስ ገብረ እግዚአብሔር አመሰግናለሁኝ።